22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ነሐሴ 14 2012 ዓ ም ዝግጅታችን ጀመረ። አይ አክሴፕት ዮር ናሚኔሽን ፎር ቫይስ ፕሬዚደንት ኦፍ ዘ ዩናይትድ ስቴትስ ኦፍ አሜሪካ ለዩናይትድ ስቴትስ ምክትል ፕሬዝዳንትነት እጩ አድርጋችሁ የሰየማችሁኝን ተቀብየዋለው። የሰማችኋቸው በትላንትናው ምሽት በዴሞክራቲክ ፓርቲ ጠቅላላ ጉባኤ ለአሜሪካ ምክትል ፕሬዝዳንትነት የታጩት ሴናተር ካሚላ ሀሪስ እጩነታቸውን ሲቀበሉ የተናገሩትን ነበር። የዲሞክራቶችን ጉባኤ በተመለከተ ዘገባ አለን። ሰሞኑን የተለያዩ የኦሮሚያ አካባቢዎች የተደረገውን ተቃውሞ ሰልፍ ተከትሎ የመንግስት የጸጥታ አካላት የወሰዱት እርምጃ ከኃይል በላይና አግባብ ያልሆነ ነው ሲል የኢትዮጵያ ሰብአዊ መብት ኮሚሽን ገለጸ። ዘገባ ይዘናል። የኢትዮጵያና ዓለም አቀፍ የኮቪድ-19 ሁኔታዎችን እየተመለከተም መሰናዷ አለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ባለፉት 24 ሰዓታት ከተደረጉ 21456 የኮሮና ቫይረስ የላቦራቶሪ ምርመራዎች ውስጥ 1778 ሰዎች ላይ ቫይረሱ እንደተገኘ የጤና ሚኒስቴር ለአሜሪካ ድምጽ ገለጸ። ይህም በአጠቃላይ እስከ ዛሬ በሀገሪቱ ቫይረሱ የተገኘባቸውን ሰዎች ቁጥር 35836 ማድረሱ ነው። 133 ሰዎች ከትግራይ፣ 395 ከኦሮሚያ፣ 32 ከሲዳማ፣ 77 ከደቡብ ክልል፣ ሶስት ከበንሻንጉል ጉምዝ፣ 110 ከአማራ አምስት ከድሬዳዋ 44 ከሐረሪ 30 ከሶማሌ ክልልና 836ቱ ደግሞ ከአዲስ አበባ ከተማ መሆናቸውን አመልክቷል። በተጨማሪም ባለፉት 24 ሰዓታት ውስጥ 228 ሰዎች ከበሽታው ማገገማቸውን አክሎ ገልጿል። የ20 ሰዎች ሕይወት እንዳለፈም ገልጿል። ከሟቾቹ ውስጥ 15ቱ በአዲስ አበባ በተደረገ የአስክሬን ምርመራ የተገኙ ሲሆኑ አምስቱ ደግሞ በለይቶ ማቆያ የነበሩ እንደሆኑ ነው ያመለከተው። የወቅቱ የአፍሪካ ሕብረት ሊቀመንበር የደቡብ አፍሪቃው ፕሬዚደንት ሴሬል ራማፎሳ ማሊ ውስጥ ሕገ መንግስቱን በጣሰ መንገድ የተፈጸመውን የመንግስት ለውጥ አወገዙ። ሴሬል ራማፎሳ ትናንት ረቡ ባወጡት መግለጫ ያመጹት የማሊ ወታደሮች ያሰሯቸውን ፕሬዚደንቱን ኢብራሂም ቡባካር ኬታን ጠቅላይ ሚኒስትሩን ቡቡ ሲሴንና ሌሎቹንም የመንግስት ባለስልጣናት እንዲለቁ ጠይቀዋል። ከዋና ከተማዋ ከባማኮ ወጣ ብሎ በሚገኘው የጦር ሰራዊት ካምፕ የታሰሩት ፕሬዚደንቱ ስልጣን መልቀቃቸውን ባስታወቁበት ንግግራቸው ብሔራዊ ሸንጎውና በጠቅላይ ሚኒስትሩ የሚመራው አስተዳደር ፈርሷል ብለዋል። ራሳቸውን የህዝብ ድህነት ብሔራዊ ኮሚቴ ብለው የጠሩት ያመፁት ወታደሮች እስካሁን ምርጫ የሚካሄድበትን ሁኔታ እየሰራንበት ነው ከማለት በስተቀር ሌላ የተናገሩት ነገር የለም። ዋና ከተማዋ ባማኮ ውስጥ ፕሬዚደንት ኬታ ከስልጣን ተወግደው ወታደሮቹ በመቆጣጠራቸው ደስታቸውን በየጎዳናው የሚገልጹ አንዳንዶች ተስተውለዋል። የአፍሪካ ህብረቱ ሊቀመንበር ራማፖሳ፣ ዓለም አቀፉ ማህበረሰብ የማሊን ህዝብ ወደ ሲቪልና ዲሞክራሲያዊ አስተዳደር እንዲመለስ እንዲያግዝ ተማጽነዋል። የህብረቱ ኮሚሽን ማሊን ህገ መንግስታዊ ስርዓቷ እስከሚመለስና የታሰሩት ባለስልጣናት እስከሚለቀቁ ከህብረቱ አባልነት አግዷታል። ማምሻውን በደረሰን ዜና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የማሊን ሁኔታ በጥልቅ እንዳሳሰባቸውና በቅርበት እየተከታተሉት መሆናቸውን ቃል አቀባያቸው በመግለጫቸው አስታውቀዋል። ህገ መንግስታዊ ስርአቱና የህግ የበላይነት እንዲመለስ፣ ፕሬዝደንቱና ሌሎችም የታሰሩ ባለስልጣናት ያለ ቅድመ ሁኔታ በአስቸኳይ እንዲለቀቁ ዋና ጸሐፊው አሳስበዋል። ላሉት ልዩነቶች በድርድርና በሰላማዊ መንገድ መፍትሄ እንዲፈልጉም በድጋሚ ተማጽኖ አቅርበዋል። የአፍሪካ ህብረትና የምዕራብ አፍሪካ ኢኮኖሚ ማህበረሰብ ኤኮዋስ ለማሊ ጉዳይ ሰላማዊ መፍትሄ ለማግኘት የያዙትን ጥረት እንደሚደግፉም ዋና ጸሐፊው አረጋግጠዋል ተብሏል። ደቡባዊ ሶማሊያ ባይደዋ ከተማ ውስጥ አንድ የ11 ዓመት ወንድ ልጅ መድፈራቸውን ያመኑ ሁለት ወታደሮች ትናንትና ተረሸኑ። ባለፈው ሐምሌ መጀመሪያ በድርጊቱ ተወንጅለው የታሰሩት የ29ና የ23 ዓመቱ ወታደሮች በክልሉ የጸጥታ ምክር ቤት ውሳኔ እንደተረሸኑ ባለስልጣናት ለቪኦኤ ገልጸዋል። ማስረጃም ተገኝቶባቸዋል፣ ድርጊቱንም አምነዋል ብለዋል ባለስልጣናቱ። ይህ እርምጃ የተወሰደው በሀገሪቱ የወሲባዊ ጥቃት አድራጎት እየተባባሰ መሆኑ እየተሰማ በሚገኝበት በአሁኑ ወቅት ነው። ሀገራችን ከእስራኤል ጋር ግንኙነት ለመመስረት እየተሰናዳች ነች ሲሉ ለመገናኛ ብዙሀን የተናገሩት የሱዳን የውጭ ጉዳይ ሚኒስቴር ቃል አቀባይ ከስራቸው ተባረሩ ተባለ። ተጠባባቂ የውጭ ጉዳይ ሚኒስትሩ ኦመር ጋመሩዲን እስማኤል የሱዳንና የእስራኤል ግንኙነት ጉዳይ በሚኒስቴራችን ተነስቶ አያውቅም። ቃል አቀባዩ ሀይደር ባዳዊ ከወዴት አምጥተው መግለጫውን እንደሰጡ ገርሞናል። ማንም ደግሞ አላዘዛቸውም ብለዋል። ቃል አቀባዩ ስካይ ኒውስ ለተባለው የዜና አውታር ማክሰኞ ዕለት በሰጡት ቃል ነበር ሀገራችን ከእስራኤል ጋር ስምምነት ለማድረግ ተስፋ ይዛ እየተንቀሳቀሰች ነው፣ ለአካባቢውም ይጠቅማል ሲሉ የተናገሩት ያም ባሉ በማግስቱ ነው የተባረሩት። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ በመጪው ፕሬዝደንታዊ ምርጫ የዲሞክራቲክ ፓርቲው እጩ ጆ ባይደን በምክትል ፕሬዝደንትነት እጩነት አብረዋቸው እንዲወዳደሩ የመረጧቸው ሴኔተር ካማላ ሃሪስ እውን መሆን እንደምትችል ለምናውቃት አሜሪካ እንታገል ሲሉ ጥሪ ያቀረቡ ካመላ ሀሪስ ይህን ጥሪ ያቀረቡት ትናንትና ረቡዕ ማታ የፓርቲያቸውን የምክትል ፕሬዝደንትነት እጩነት በተቀበሉበት ታሪካዊ ንግግር ነው። የካሊፎርኒያዋ የ55 ዓመቷ የቀድሞ አቃቤ ሕግ በዩናይትድ ስቴትስ በትላልቆቹ ፓርቲዎች በዚህ ደረጃ በፕሬዝደንታዊ ውድድር በመቅረብ አራተኛ ሴት፣ በጥቁር አሜሪካዊትና መሰረታቸው ደቡብ እስያ አሜሪካዊነት ግን የመጀመሪያ ሴት ናቸው። ህንዳዊት የጡት ካንሰር ተመራማሪ ሳይንቲስቷ እናታቸው በአውሮፓውያን በ2009 ከዚህ ዓለም በሞት ተለይተዋል። አባታቸው ደግሞ ትውልደ ጃማይካ አሜሪካዊ ኢኮኖሚስት ናቸው። ካሜላ ሀሪስ በትናንት ማታው የዲሞክራቲክ ፓርቲው ብሄራዊ ጉባኤ ሶስተኛ ቀን ባሰሙት ንግግር ፕሬዚደንት ዶናልድ ትራምፕን የኮቪድ-19 ወረርሽኝና የኢኮኖሚው አያያዛቸው ያሳዩት የአመራር ውድቀት ህዝቡን በህይወቱና በኑሮ ዋጋ አስከፍሎታል ብለው በሰላህ ይስነቅፈዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይኖረናል። በኮሮና ቫይረስ ህመምተኞችና እንክብካቤ በሚያደርጉላቸው የጤና ሰራተኞች ላይ ብዛት ያለው የጥቃት አድራጎት መፈጸሙን እንደደረሰበት ዓለም አቀፍ ቀይ መስቀል ኮሚቴ አስታወቀ። አይሲአርሲ ትናንትና ባወጣው መግለጫ በአርባ ሀገሮች ካለፈው ወረርሽኙ በዓለም ዙሪያ መዛመት ከጀመረበት ከየካቲት ወር እስከ ሐምሌ ወር በነበረው ጊዜ ውስጥ በኮሮና ታማሚዎችና በህክምና ረዳቶቻቸው ላይ የተፈጸሙ 611 የጥቃት ተግባራትን መዝግበናል ነው ያለው። ቁጥሩ ግን ከዚህ በእጅጉ እንደሚበልጥ ነው የምናምነው ሲልም አክሏል። በሌላ ዜና የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ አዋጪ የሆነ የኮሮና ቫይረስ መከላከያ ክትባት በሚገኝበት ጊዜ ባለጸጎቹ ሀገሮች ቅድሚያ የሚያገኙ ከሆነ የሚያሳዝን ይሆናል ሲሉ ተናገሩ። የኮሮና ቫይረስ ወረርሽኝ በዓለም ዙሪያ ድሆች ያሉበትን ከባድ ሁኔታና የእኩልነት አልባ ኑሮ ገሃድ አውጥቶታል ብለዋል አቡነ ፍራንሲስ። ቫይረሱ ሰው እየለየ አያጥቃ እንጂ በሚዛመትበት ጎዳና ሁሉ ያለውን እጅግ አስከፊ የእኩልነት መጓደልና አድላዊ ሁኔታ እያጋለጠ ነው ብለዋል። ከኮቪድ-19 ወረርሽኝ ያስከተለውን ጉዳት ለመታደግ የሚሰጡ የኢኮኖሚ እርዳታዎች በጠቅላላው ድሆችን የሚጠቅም ስራ ለማይሰሩ የተፈጥሮ አካባቢን ለሚያወድሙ ኢንዱስትሪዎች የሚሰጥ ከሆነም እጅግ የከበደ ጥፋት ይሆናል ሲሉም አብነ ፍራንሲስ አሳስበዋል። በሌላ ዜና በኮቪድ-19 ዓለም አቀፍ ወረርሽኝ ምክንያት ያልተፈለጉ እርግዝናዎችና አደገኛ የጽንስ ማቋረጥ እርምጃዎች በከፍተኛ ደረጃ እየጨመሩ መሆኑን ማሪ ስቶፕስ ኢንተርናሽናል የተባለው የቤተሰብ ምጣኔ አገልግሎት ድርጅት አሳሰበ። በወረርሽኙ ምክንያት ሴቶች የጽንስ መከላከያና አደገኛ ያልሆነ የጽንስ ማቋረጥ አገልግሎትን ማግኘት ስለማይችሉ ነው ብለዋል። በመጨረሻም የሩሲያው የተቃዋሚ መሪ አሌክሲ ናቫልኒ በጸና ታመው ሆስፒታል መግባታቸው ተሰምቷል። መርዝ ተሰጥቷቸው ሳይሆን አይቀርም ተብሎ ተጠርጥሯል። ናቫልኒ በአውሮፕላን እየተጓዙ ሳሉ መታመማቸውን የገለጹት የሕዝብ ግንኙነት ተጠሪያቸው ሆን ተብሎ መርዝ ሳያቀምሷቸው አይቀሩም ብለን ነው የምንጠረጥረው፣ ነው ያሉት የ44 ዓመቱ አሌክሴ ናቫልኒ ሳይቤሪያ ኦምስክ የምትባለው ከተማ ወደሚገኝ ሆስፒታል ተወስደው ሐኪሞች አደንዝዘው የመተንፈሻ አጋዥ መሳሪያ አስገብተውላቸዋል ተብሏል። ሞስኮ ወደሚገኝ መኖሪያቸው እየበረሩ ሳሉ ታመው ከመጸዳጃ ቤት በህመም ስቃይ ሲጮሁ የሚሰማበት ቪዲዮ በአውሮፕላኑ ተሳፋሪ ተቀድቶ ተሰምቷል። አውሮፕላኑ በአጣዳፊ ሁኔታ እንዲያርፍ ተደርጎ ነው የተወሰዱት። ተቃዋሚ መሪው ጠዋት ላይ ሻይ ብቻ ከጠጡ በኋላ እንደታመሙ ነው ቃል አቀባያቸው የገለጹት። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ነሐሴ 14 2012 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94 ነጥብ ሶስት ላይ በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ትላንት ረቡ ለሶስተኛ ቀን በተካሄደው የዴሞክራቶች ጠቅላላ ጉባኤ ምሽት የካሊፎርኒያዋ ሴኔተር ከሚላ ሀሪስ የእጩ ፕሬዝዳንት ጆ ባይደን አጋር ሆነው የተሰየሙበትን የምክትል ፕሬዝዳንትነት እጩነት ተቀብለዋል። በምሽቱ ተናጋሪዎች ከተነሱ ዋና ዋና ነጥቦች መካከልም በየሰው እጅ ባለው ጠመንጃና ሽጉጥ የሚደርሰው ጥቃት የአየር ጠባይ ለውጥና ኮቪድ-19 ዋነኞቹ ነበሩ። የቪኦኤ ዘጋቢ ማይክ ኦስሊቪያን ሙሉ ለሙሉ በድረገጽ የተላለፈውን ዝግጅት የተከታተሉ ተመልካቾች ፕሬዚዳንት ትራምፕ ላይ እየተደጋገመ የቀረበውን ትችት ሲያደምጡ አምሽተዋል በማለት የሚከተለውን ዘገባ አጠናቅሯል። ደረጀ ደስታ ያቀርበዋል። በዩናይትድ ስቴትስ የዲሞክራቲክ ፓርቲ ታዋቂ ሰዎችና ደጋፊዎች የሞሉበት ዝግጅት የቀረበው በኮሮና ቫይረስ ወረርሽኝ ምክንያት በርቀት ቴክኖሎጂ እየታገዘ በቀረበው ድረገጽ ነበር። እንዲህ አይነቱ የጉባኤ አዘገጃጀት ያልተለመደ ልማድ በመሆኑ ዝግጅቱን የመራችው የሆሊውዷ ተዋናይ ኬሪ ዋሽንግተን አንኮንቬንሽናል ኮንቬንሽን ብለዋለች። የእለቱ ትልቅ እንግዳ የመጀመሪያዊቱ ጥቁርና የደቡብ ኤዥያ ዝሪያ ያለባቸው እጩ ተፎካካሪ የሆነው መታጨታቸውና አዲስ ነገር አድርጎታል። ለዩናይትድ ስቴትስ ምክትል ፕሬዝዳንትነት እጩ አድርጋችሁ የሰየማችሁኝን ተቀብየዋለው። በተለያዩ የቪዲዮ ምስሎች የቀረቡት ጆ ባይደን የተለያዩ ሰዎችን ድጋፍ ተችረዋል። ከነዚህ መካከል በአንድ ወቅት በተተኮሰባቸው ጥይት ከመሞት ለጥቂት የተረፉት የቀድሞ የሕዝብ ተወካዮች ምክር ቤት አባል ጋቢ ጊፎርድስ አንዷ ናቸው። ምንም እንኳን ቃል የቸገራችሁ ቢሆንም አሜሪካ ሁላችንም እንድንናገር ትፈልጋለች። ዶናልድ ትራምፕ የስደተኞችን ህግ ለማስፈጸም የሄዱበት የከረረ መንገድ ህጋዊ ሰነድ የሌላቸውንና የጥገኝነት ጥያቄዎችን ጉዳይ ባስተናገዱበት መንገድ ተተችተዋል። የቀድሞ የፕሬዝደንታዊ እጩ ተወዳዳሪ የነበሩት ሴኔተር ኤሊዛቤት ወረን ትራምፕ የኮሮና ቫይረስን ወረርሽኝ ጉዳይ የያዙበትንም መንገድ ተችተዋል። Today, America has the most COVID deaths in the world, and an economic collapse, and both crises are falling. <laughs> I did hope, for the sake of our country, that Donald Trump might show some interest in taking the job seriously. That he might come to feel the weight of the office and discover some reverence for the democracy that had been placed in his care. But he never did. ፕሬዚደንት ትራምፕ ለሀገራችን ሲሉ ኃላፊነታቸውን በቁም ነገር ለመውሰድ ፍላጎት ያሳያሉ ብዬ ተስፋ አድርጌ ነበር። የሥራውን ክብደትና እሳቸው እንዲጠብቁት ኃላፊነት ለተጣለባቸው ዲሞክራሲ የተወሰነ ክብር ይኖራቸዋል ይንከባከቡታልን፣ ብዬ ተስፋ አድርጌ ነበር። ነገር ግን በፍጹም አላደረጉትም። የቀድሞይቷ የዲሞክራቲክ ፓርቲ እጩ ሂለሪ ክሊንተንም ድምፅ በመስጠት መምረጥን አስፈላጊነት አጽንኦት በመስጠት እንዲህ ብለዋል። Remember back in twenty sixteen when Trump asked what do you have to lose? Well now we know our health care, our jobs, our loved ones. As Astosu. Trump bullets residest men in deck arabuno below, yet a yakwachuon. Yaomachim a hun min in deck a rabachu au canal, yet ina and kabachin, sirachina yeminur dacho hulu karto penal. ማህበራዊ ሚዲያን በመጠቀም በጠቅላላ ጉባኤ ላይ ድምፅ መስጠት እየተሞከረ ነው። የሚዲያ ጠበብቶች እንደሚሉት ግን ምናልባት ይህ መንገድ እየሰራ ሳይሆን አይቀርም። ከቨንደር ቤልት ዩኒቨርሲቲ ቨኒሳ ቤዝሊ እንዲህ ብለዋል። አንዳንዶቹ ክስተቶች በደንብ ያላስተዋል ናቸው፣ ደብዘዝ ያሉና እንግዳ ነገር የሆኑ ይመስላሉ። አሁን የምንኖረውም እንደዚያ ባለ ተመሳሳይ ሁኔታ ውስጥ ይመስለኛል። ብዙ ነገራችንን ትኩር ብለን ብናይ ግንኙነታችን ከስራ ባልደረቦቻችንም ሆነ ከቤተሰቦቻችንና ከምንቀርባቸው ሰዎች ጋር ያለው አኗኗራችን ያንን እየመሰለ ነው። እንደተባለውም በኮሮና ቫይረስ ወቅት መራጮችን ማፈላለግና ማግባባቱ ማስገረሙ አይቀርም። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ሰሞኑን የተለያዩ የኦሮሚያ አካባቢዎች የተደረገውን ተቃውሞ ሰልፍ ተከትሎ የመንግስት የጸጥታ አካላት የወሰዱት እርምጃ ከኃይል በላይና አግባብ ያልሆነ ነው ሲል የኢትዮጵያ ሰብአዊ መብት ኮሚሽን ገለጸ። የኦሮሚያ ጸጥታ አስተዳደር በበኩሉ ለእርምጃው አስገዳጅ ሁኔታዎች የነበሩ ቢሆንም ሊመረመሩ የሚገቡ ነገሮች ይኖራሉ ብሏል። ሙክታር ጀማል ዝርዝር አለው። የኢትዮጵያ ሰብአዊ መብት ኮሚሽን ሰሞኑን በኦሮሚያ የተለያዩ ከተሞች የተደረገ ተቃውሞን ተከትሎ የደረሰ ጉዳትን አስመልክቶ ያወጣው መግለጫ እንደሚያትተው የጸጥታ አካላት በሰልፈኞች ላይ የወሰዱት እርምጃ ከልክ ያለፈና አግባብ አይደለም ብሏል። የነፍስ ሕልፈትና ጉዳት የደረሰበት ምክንያት ሰልፈኞቹ የኦሮሞ ተቃዋሚ ፓርቲ ፖለቲከኞች እስርን በተመለከተ ያደረጉትን ተቃውሞ ተከትለው መሆኑን የጠቀሰው መግለጫው የመንግስት አካላት የዜጎችን በሰላማዊ መልኩ ተቃውሞ የማሰማት መብት ማረጋገጥ እንዳለባቸውና የሕግ ማስከበር ሥራ ተመጣጣኝነት እንዲጠብቅ ማድረግ እንደሚጠበቅባቸው ጠይቋል። በዚህ እርምጃ ዜጎች ላይ ጉዳት ደርሷል ብሎ የኢትዮጵያ ሰብዓዊ መብት ኮሚሽን ከጠቀሳቸው ቦታዎች ውስጥ በሐሳሳ፣ አሰቦት፣ አወዳይ፣ ባሌ ሮቤ፣ ጭሮ፣ ደንገጎ፣ ድሬ ጠያራ፣ ዶዶላ፣ ገለምሶ፣ ጊኒር፣ ሐሮማያ ሂርናና ሻሸመኔ ተጠቃሽናቸው ተጠቃሽ ናቸው የኢትዮጵያ ሰብዓዊ መብት ኮሚሽንን መግለጫ መልስ እንዲሰጡልን የጠየቅናቸው የኦሮሚያ ብሔራዊ ክልላዊ መንግሥት ጸጥታ አስተዳደር ቢሮ ኃላፊ አቶ ጅብሪል መሐመድ ተከታዩን ገልጸዋል። ሰብአዊ መብት ያወጣው መረጃ በተመለከተ እኔ አንድ አራት ነጥቦች አሉኝ። የመጀመሪያው ነገር መግለጫውን ሲያወጣ ሰብአዊ መብት ሰላማዊ ሰልፍ ብሎ ነው ያወጣው። የሰላማዊ ሰልፍ ያሳተ አገላለጽ ይመስለኛል። ምክንያቱም ሰላማዊ ሰልፍ የሚባለው ህጋዊ በሆነ መልኩ ኃላፊነት ባለው አካሄድ ጥያቄ አቅርቦ ፍቃድ አግኝቶ በፍቃዱ መሰረት ፍቃድ ሰጪውና ፍቃድ ጠያቂው ሁለቱም የጋራ ኃላፊነታቸውና የተናጠል ኃላፊነታቸውን በመወጣት የሚደረግ ሰልፍ ነው። ይሄኛው ከዚህ ጋር ምንም አይነት ተያዥነት የለውም። ሁለተኛው የሳተው ሰልፈኞቹ የታሰሩባቸውን የፖለቲካ አመራሮቻቸው እንዲፈቱላቸው በመጠየቃቸው ይላል። እኛ በህግ ደረጃ ያሰርናቸው የፖለቲካ ፓርቲ አመራሮች የለንም፣ ተጠርጣሪ ሰዎች አሉን የታሰሩ ሰዎች ባለፈው የአርቲስት ሃጫሉ ሞትን ምክንያት በማድረግ በተሞከረው ፍንቅለ መንግስት እና የሀገር ብጥብጥ እና ትርምስ ሙከራ ተሳታፊ ናቸው ወይንም አስተባባሪ ናቸው ተብለው የተጠረጠሩ ሰዎች ናቸው የተያዙት። ሶስተኛ፣ መረጃዎቹ ናቸው። መረጃዎቹ ከፌስቡክ እንደተረዳ ነው ይልና የቁጥሩ ልዩነት ቢኖርም ይላል። ስለዚህ ይሄ ምንድን ነው? ፌስቡክ በኢትዮጵያ ተጨባጭ ሁኔታ ምን ያክል እውነታን ያዘለ ነው? ከዚህም አልፎ ተርፎ ሌሎች ሚዲያዎችም ብለዋል። እንደዛም ሚዲያዎች ማንነታቸውን ባይገልጹም ሰው ሳይሞቱ ኤከሌ ይሞተዋል ሀገር እንዲሆናል እያለ የሚለጥፍ የሚለፍፍ ጦርነት የሚያውጁትን ሜዳዎችን መነሻ አርጎ የዚህ አይነት ሁኔታ ማቅረቡ ሚዛናዊነቱን እንዲያጤ ነው ያስገድደዋል ብዬ አምናለሁ። አራተኛው ላይ አንድ መግለጫ ስሰጥ ድርጊት ፈጽመዋል የተባለው አካል ጥናት ከተካሄደ በኋላ ለእሱ ይቀርብና ሀሳብ ይሰጥበታል። እነዚህን አራቱን ጉዳዮች ያላካተተ በእነዚህ ምዕራፎች ያላለፈ ስለሆነ የሰብአዊ መብት ኮሚሽን ያወጣውን መግለጫ ከአማንነቱ ግን ትንሽ ሚዛናዊነት ይጎለዋል የሚለውን ነገር መግለጽ ፈልጋለሁ። አቶ ጅብሪል በተለይ በመጀመሪያው ዕለት ብዙ ሰው የወጣው የአቶ ጃዋር መሐመድ የጤና ሁኔታ መታወቅ የሚል ዜና በመውጣቱ ተከትሎ ነው። ይህ ደግሞ ወዲያውኑ በፍጥነት የሆነ በመሆኑ በዚህ ስሜት የወጣን ሰው በሌላ መንገድ መቆጣጠር አይቻልም ወይ ወደ ግድያና ነብስ ማጥፋት ከመሄድ የተሻለ ተቃውሞውን የመቆጣጠር ስልት አልነበረም። የተወሰደው እርምጃ ተመጣጣኝ ነው ብሎ ነው የሚያምነው የእናንተ ቢሮ? የእኛ ቢሮ እንዲህ ተያያዋል። መጀመሪያው ነገር ዋናው ተግባሩ ሕግና ስርዓትን ማስከበር ነው የህግ የበላይነትን ማረጋገጥ ነው። የሕግ የበላይነትን ለማረጋገጥ የሚደረግ ማንኛውም አይነት እንቅስቃሴ ከሕግ ውጭ የሚመጣ ከሆነ ተመጣጣኝ የሆነ እርምጃ መውሰድ ኃላፊነቱ ሆኖ ተግባሩ ሆኖ ግዴታው ነው። በሁለተኛ ደረጃ የተወሰዱ እርምጃዎች ተመጣጣኝ ናቸው የሚለው ነገር በአብዛኛው በአብዛኛው የተወሰዱ እርምጃዎች ተመጣጣኝ ናቸው። ነገር ግን አንዳንድ ቦታ ላይ ማጣራት የሚጠይቁ ሊኖሩ ይችላሉ። ምክንያቱም ከርቀት የምትገመግመውና ቀርቦ የምትገመግመው ነገር ልዩነት ይኖረዋል። በዚህ ደረጃ ማጣራት የሚገባቸው ቅሬታ የሚቀርብባቸው አንዳንድ ቦታዎች አሉ። እሱን አጣጥርተን ለህዝብ የምናቀርበው ይሆናል። የኦሮሚያ ክልል በዚህ አመት የተከሰቱ አሳዛኝ ግድያዎች ከፈጠሩት ሰቆቃ አሁንም ፈጽሞ አላገገመችም የሚለው የኢትዮጵያ ሰብዓዊ መብት ኮሚሽን ከዚህ ከፍተኛ የመብት ጥሰት አዝማሚያዎች እንዲቀጥሉ ሊፈቀድላቸው አይገባም ብሏል። ስለ መግለጫቸው ማብራሪያ የሰጡን የኮሚሽኑ ዋና ኮሚሽነር ዶክተር ዳንኤል በቀለ ተከታዩን ገልጸዋል። መሳሪያ የሌላቸው ያልተፈቀደም ቢሆን ሰላማዊ ሰልፍ እያደረጉ ያሉ ሰዎችን ሰልፉን ለመበተን ወይም ለመቆጣጠር የሚወሰድ እርምጃ ግን በማናቸውም ጊዜ ቢሆን ሕይወትን የሚያጠፋ መሳሪያ ከመጠቀም መቆጠብን ይጠይቃል እና ትንሽ ያሳሰበን ኢትዮጵያ ውስጥ አሁን አልፎ አልፎ ያልተፈቀዱ ሰላማዊ ሰልፎችን ለመበተን በሚወሰድ እርምጃ ጥይት የመጠቀም አዝማሚያ ነው። ይህ ከነገሩ ሁኔታ አንጻር ተመጣጣኝ በማይሆንበት ጊዜ የሚደርሰው የህይወት መጥፋት ህጋዊ አይሆንም። በተለይ የመንግስት ባለስልጣናት የሚያነሱት አመፅ ለመቀስቀስ መንግስት ለመገልበጥ የተለያዩ ሙከራ የሚያደርጉ እነዚህን የሚያሰማሯቸው አካል አለ አገር ለመጠበቅ ነው ይህንን የምናደርገው የሚል የኦሮሚያ ጸጥታ ቢሮ ኃላፊ መልስ ሰጥቷል። ለምሳሌ መግለጫውን ተመልክቶ እንዴት ያዩታል ይሄንን ሀሳብ እርስዎ? እረዳዋለሁ። አሁን በኦሮሚያ ክልል በሌሎችም አንዳንድ የሀገሪቱ ክፍል ያለው የጸጥታ ስጋት በቀላሉ የሚታይ አይደለም። መንግስትም ደግሞ የህግ ማስከበር እርምጃ ጠንከር ብሎ በማይወስድበት ጊዜ ደግሞ በተደጋጋሚ ሀገራችን ውስጥ የደረሰው ጉዳት የሚደርሳ አይደለም። ነገር ግን ሁሉ ጊዜ መረሳት የሌለበት ነገር ዜጎችን ከአደጋ ለመከላከል ዜጎችን ህይወት ደህንነት ለመጠበቅ የሚወሰድ እርምጃ ራሱ ደግሞ ለሌላ ህይወት መጥፋት ምክንያት መሆን የለበትም። ስለሆነም በጣም በተቻለ መጠን በተለይ ጦር መሳሪያ ያያዙ ሰዎች ከሆኑ ያልተፈቀደ ሲሆን የተቃውሞ ሰልፍ በማድረግ ላይ የተሰማሩ ሰዎች ከሆኑ እነሱን ለመበተን ለመቆጣጠር ወይም ሁኔታውን ለማረጋጋት የሚወሰደው እርምጃ በማናቸውም ሁኔታ ጥይት መጠቀምን ማስከተል የለበትም። ይህ ነው አሁን ትንሽ አከራካሪ አስቸጋሪ እየሆነ እና ተገቢ ላልሆነ ህይወት መጥፋት ምክንያት እየሆነ እንደሆነ ግምት ያገኘ ያለ ነው። የኢትዮጵያ ሰብአዊ መብት ኮሚሽን ጠቅላላ ዘገባውን መርምሮ ለህዝብ እንደሚያሳውቅ በመግለጫው የጠቀሰ ሲሆን የፌዴራልና የክልል መንግስታት ጉዳዩን ለማጣራት በአፋጣኝ ምርመራ እንዲጀምሩም ጥሪ አቅርቧል። ለአሜሪካ ድምፅ ሙክታር ጀማለኝ ከአዲስ አበባ። ሙክታር ጀማልን ለዘገባው እናመሰግናለን። አድማጮች በኦሮሚያ ክልል የተለያዩ አካባቢዎች ያለውን ሁኔታ በተመለከተ በነገው ምሽት መሰናዶ ሰፋ ያለ ዘገባ እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አማሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አማሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አማሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። የማሊ ፕሬዝዳንት ኢብራሂም ቡባከር ኬታ ባለፈው ማክሰኞ በሀገሪቱ ቴሌቪዥን ባደረጉት አጭር ንግግር ከስልጣን መሰናበታቸውን አስታውቀዋል። የአመፁ ወታደሮች እሳቸውንና ከፍተኛ የመንግስታቸው ባለስልጣኖችን ከያዙ ሰዓታት ካለፉ በኋላ ነው ከስልጣን መውረዳቸውን የተናገሩት። በመዲናይቱ ባማኮ ለሳምንታት ያህል ሰፊ የተቃውሞ ሰልፍ ሲያካሄዱ ቆይተዋል። ለአመታት ያህል በግጭትና አለመረጋጋት ስትታመስ በቆየችው ሀገር የሚከተለውን ነገር ለ መገመት ከባድ ነው ሲሉ ተንታኞች መናገራቸውን የአሜሪካ ድምፅ ዘጋቢ ማርያማ ዲያሎ ባጠናቀረችው ዘገባ ጠቅሳለች። አዳነች ፍሳዬ ታቀርበዋለች። ኢብራሂም ቡባካር ኬታ ስልጣን ላይ የቆዩት ለሰባት ዓመታት ያህል ነው። በቴሌቪዥን ባደረጉት ንግግር ከስልጣን ከመውረድ ሌላ አማራጭ የለኝም ብለዋል። ለሰባት ዓመታት ያህል በአገሪቱ ያለውን ሁኔታ ለማስተካከል ባደረጓቸው ጥረቶች ደስተኛ ሆኜ ቆይቻለሁ። ባለፈው ማክሰኞ መፈንቅለ መንግስት ያካሄዱት ወታደሮች በቴሌቪዥን በሰጡት መግለጫ ራሳቸውን ብሔራዊ ሕዝብን የማዳን ኮሚቴ በሚል ሰይመዋል። ኮሚቴው የሚመራው በኮሎኔል መጀር እስማኤል ዋጊ መሆኑ ተገልጿል። Mali descends into chaos day by day, anarchy and insecurity because of the fault of the people in charge of its destiny. ማሊ በየዕለቱ ትርምስ ውስጥ እየገባች ነው፣ ወደ ሥርዓት አልበኝነትና ወደ ዋስትና እጦት እያሽቆለቆለች ነው። ይህ የሆነውም ስልጣን ላይ በቆዩት ሰዎች ጥፋት ነው። ሐቀኛ ዲሞክራሲ በቸልተኝነት አይመጣም። ካለፈው ሰኔ ወር አንስቶ የተቃውሞ ሰልፎች ሲያካሄዱ የቆዩት ሰዎች ከይታ ከስልጣን እንዲወርዱ ሲጠይቁ ቆይተዋል። ዋሽንግተን በሚገኘው የዓለም ልማት ማዕከል ነባር የፖሊሲ ተንታኝ ዳብልዩ ጊድሞር ስለ ተቃውሞ ሰልፎቹ ያብራራሉ። የተቃውሞ ሰልፎቹ የጀመሩት የአስተማሪዎችና የሐኪሞች ክፍያ እንዲጨምር በመጠየቅ ነበር። ነገር ግን ከመንግስት ምላሽ አላገኙም። የተቃውሞ ሰልፉ ቀጥሎ የሚቀርቡት ጥያቄዎች እየሰፉ ሄዱ። በምክር ቤቱ ምርጫ የታየው ችግር መነሳት ጀመር። በከይታ አስተዳደር ውስጥ ከፍተኛ የሙስና ተግባር ይፈጸማል፣ በዘመድ አዝማድ የመስራቱን ጉዳይ በጉልህ ይታያል የሚል እምነት ነበር። ማሊ ያሉት የተባበሩት መንግስታት ድርጅት የልማት ፕሮግራም ተወካይ ጆሹር በማኮ ሆነው ለአሜሪካ ድምፅ ሲናገሩ በፈንቅለ መንግስት ማካሄዱ ተገቢ ባይሆንም ችግሩ የቆየ መሆኑን መገንዘብ ያስፈልጋል ይላሉ። በአገሪቱ የሚካሄደው ግጭት የቆየ ነው። ለአስርት ዓመታት ያህል የልማት እድል አለመኖር፣ ለመሰረታዊ አገልግሎቶች ተደራሽነት እጦት የህግ የበላይነት አልባ መሆንና መሰል ችግሮች አሉ። ማሊ ውስጥ ከስምንት ዓመታት በፊት መፈንቅለ መንግስት መካሄዱ አይዘነጋም። ዓለም አቀፍ አሸባሪዎች በአገሪቱና በቀጠናው የመመስረታቸው ጉዳይም አለ። በቅርቡ ከተካሄደው የምክር ቤት ምርጫም ፍትሕ የጎደለው ነው የሚል እምነት አለ። በዛም ላይ ካለፉት አስራ ስምንት ወራት ወዲህ ብዙ ግድያዎች ተፈጽመዋል። ማሊ የተካሄደው መፈንቅለ መንግስት ከፍተኛ የዓለም አቀፍ ወግዘት ገጥሞታል። የአፍሪካ ህብረት ኢኮዋስ በሚል አጽሮት የሚታወቀው የምዕራብ አፍሪካ ኢኮኖሚ ማህበረሰብና በሀገሪቱ የሰላም ጥበቃ ኃይል ያለው የተባበሩት መንግስታት ድርጅት መፈንቅለ መንግስቱን በጥብቅ አውግዘዋል። በምዕራብ አፍሪካ ገና የሚካሄዱ ምርጫዎች ባሉበት ሁኔታ ማሊ ላይ አለመረጋጋት መከሰቱ አሳሳቢ ያደርገዋል ይላሉ ሙ። ኮትዲቯር፣ ጊኔ፣ ቡርኪና ፋሶ፣ ኒጀር፣ ጋና In ኮት ዲቮር ጊኒ ቡርኪና ፋሶ ኒጀር እና ጋና ምርጫ ያካሂዳሉ ገና አምስት ምርጫዎች አሉ ማለት ነው በኮት ዲቮር እና በጊኒ ምርጫዎች ላይ ችግር መኖሩ አይቀርም በእነዚህ አገሮች ያሉት ፕሬዚደንቶች ለሶስተኛ ጊዜ የሚወዳድሩ ናቸው ካሁኑ ጥያቄዎች እየተነሱ ነው እስካሁን ባለው ጊዜ የኢኮዋስ ማረጋጋት ሚና ወሳኝ ነው ኬይታ ከሰባት ዓመታት በፊት ዲሞክራሲያዊ በሆነ መንገድ ተመርጠው ለሁለተኛ ጊዜ በማገልገል ላይ ባሉበት ወቅት ነው። በያዝነው ሳምንት ከስልጣን የተወገዱት። ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ኮሮና ቫይረስ ወረርሽኝ በአሜሪካ መዛመቱ ከተገለጸበት መጋቢት ወር ጀምሮ የሀገሪቱን የፖለቲካ ሁኔታ የምርጫ ዘመቻና በ2020 የሚደረገውን የፕሬዝዳንት ምርጫ አካሄድ በእጅጉ ቀይሮታል። በዚህ ጉዳይ ላይ የቪኦኤው ዘጋቢ ስቲቭ ሬዲሽ ያጠናቀረውን ትንታኔ ስመኝሽ የቆየ ታቀርበዋለች። የኮሮና ቫይረስ በአሜሪካ ዋና ዋና የፖለቲካ እንቅስቃሴዎች ላይ ትልቅ ተጽዕኖ እያሳደረ ነው። ብሩኪንግ በተሰኘው የአሜሪካ የጥናት ማዕከል የምርጫ ተንታኝ የሆኑት ጆን ሁዳክ በአካል ተገኝቶ መምረጥ፣ ጠንካራ ድምፅ ይሰሙባቸው የነበሩ የፖለቲካ ስብሰባዎችና ደስታ ይገለጽባቸው የነበሩ ጉባኤዎች በወረርሽኙ ምክንያት መስተጓጎላቸውን ይገልጻሉ። ከዚህ በኋላ ጉባኤዎች አስፈላጊ ናቸው ወይ የሚለው ጉዳይ በራሱ አከራካሪ ጉዳይ ሆኗል። በተመሳሳይ በአሜሪካ ኢንተርፕራይዝ ማዕከል አጥኚ የሆኑት ካርሊ ቦማን በመጪው የአሜሪካ ምርጫ ብዙ ነገሮች እንደሚቀየሩ ይናገራሉ። ሰዎች እንደ ቀድሞው ከስራ ባልደረቦቻቸው አሊያም በየቀኑ ከማያገኟቸው ነገር ግን ደግሞ በሀሳብ ከሚመሳሰሏቸው ሰዎች ጋር አይሰበሰቡም። እነዚህ ልምዶች በምርጫ ዘመቻው ሂደት ላይ የሚኖራቸው ሚና ምን ያህል ነው ለሚለው ግን እርግጠኛ አይደለሁም። ካርሊ ቦማን በአሜሪካ ኢንተርፕራይዝ ማዕከል አማካኝነት በየቀኑ ከህዝብ የሚሰበሰቡ አስተያየቶችን ይመዝናሉ፣ ያጠናሉ። ብዙ አሜሪካውያን አሁንም በአካል ተገኝተው መምረጥ ፍላጎታቸው ቢሆንም ድምጻቸውን በፖስታ የመላክ ምርጫ እንዲኖራቸው እንደሚፈልጉም ያስረዳሉ። እስከ ዛሬ የነበረውን ልምድ ስንገመግም በፖስታ አማካኝነት የሚመርጡ ሰዎች የድምፅ መስጫ ወረቀታቸውን በአካል ሄደው እንደሚሰጡ ያሳያል። ይሄ በራሱ የሚያስገርም ነው። ቢሆንም ግን ራሱን ችሎ ወደፊት መጠናት አለበት። በወረርሽኙ ወቅት በተካሄዱት ፕራይመሪ ምርጫዎች አንዳንድ የአሜሪካ ክፍለ ግዛቶች የድምፅ መስጫ ጣቢያዎችን ክፍት ቢያደርጉም በፖስታ የተላኩ ድምጾችንም ጎን ለጎን በሰዓቱ መቁጠር ችለዋል። በሌሎች ክፍለ ግዛቶች ደግሞ በሚያሳፍር ሁኔታ የመጓተትና ትክክለኛ ያልሆኑ ውጤቶች ተስተውለዋል ይላሉ ሁዳክ። እንደሚመስለኝ በሚያሳዝን ሁኔታ ሰዎች ባልጠበቁበት ሁኔታ ነው ይህንን እንዲያደርጉ የተገደዱት። አስቀድሞ ድንገት ወረርሽኝ ቢከሰት ሰዎች ከቤት መውጣት ባይችሉ ምን እናደርጋለን ተብሎ ታስቦ የተዘጋጀ የረጅም ጊዜ እቅድ አልነበረም። ታስበው የሚያውቅ ጉዳይም አይደለም። አሁን ግን አስገዳጅ ሁኔታ ውስጥ ነው ያለ ነው በፍጥነት ማድረግ አለብን። ውጤቱ እንዲያምር ከፈለግን ደግሞ በመጀመሪያው ሙከራ ትክክለኛውን ነገር ማድረግ መቻል አለብን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እነዚህን በአንዳንድ ቦታዎች የታዩትን መስተጓጉሎች ተጠቅመው ድምፅን በፖስታ የመስጠትን ሂደት እንዳይቀጥል እየጎተጎቱ ነው። በዩኒቨርሲቲ ኦፍ ቨርጂኒያ የፖለቲካ ትምህርት ማዕከል መምህር የሆኑት ካየል ኮንዲክ ይህ የዲሞክራቶችና ሪፐብሊካኖች ልዩነት የፈጠረው ነው ይላሉ። ይመስለኛል ጉዳዩን ያጦዘው የዲሞክራት መራጮች ከሪፐብሊካን መራጮች ይልቅ በፖስታ ድምፃቸውን መላክ መፈለጋቸው ነው። ይሄ ለሪፐብሊካኖች የሚጠቅም ውጤት አይኖረውም። ካንዶክ ጨምረው አሜሪካ ዘንድሮ በምርጫ ዘመቻ ወቅት የሚታዩ ሌሎች የሂደቱን አካሎችም ታጣለች ይላሉ። ፖለቲከኛ መሆን ማለት አንዳንዴ የሰዎችን እጅ ጨብጠህ ተቃቅፈህ ቅርብ ለቅርብ እያወራህ የሰዎችን እርግጠኝነት እንድታገኝ የሚጠይቅ ሙያ ነው። ጆ ባይደን ለምሳሌ አንዳንዴ በጣም መነካካት ያበዛሉ ተብለው ቢተቹም በዚህ በጣም ተግባቢ ናቸው፣ ለሰዎች ጥሩ ቅርበት አላቸው። በውማን አሜሪካ በዘንድሮ ምርጫ እያስተናገደችው ያለችው አዳዲስ ለውጦች ውጤት ወደፊት የሚታይ መሆኑን ይገልጻሉ። በግልጽ እንደሚታየው የትራምፕ ምርጫ ዘመቻ አሁንም ያተኮረው በአካል ተገኝቶ በመምረጥ ሂደት ላይ ነው። የባይደን ምርጫ ደግሞ ከቤት ውስጥ ሆኖ በምስል ማድረስ ላይ ነው አጠንክሮ የሚሰራው። የትኛው ውጤታማ እንደሆነ ወደፊት የምናየው ይሆናል። እኔ ለምሳሌ በዚህ ወቅት ለማላውቀው ሰው ቤቴን የምከፍት አይመስለኝም። በዓይን የማይታይ ቅንጣት ቫይረስ ተጽዕኖ እያሳደረ ያለው በሀያ ሀያ በሚካሄደው የአሜሪካ ምርጫ ብቻ አይደለም። በአጠቃላይ የምናውቀውን የፖለቲካ ሂደት በሰፊው እየለወጠው ነው። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁ። ወደ ተከታዩው ዘገባ እንለፍ። የንግድ ሚኒስቴር በተከታታይ ባወጣቸው የተለያዩ ሕጎች ምክንያት የምግብ ዘይትና ስኳር የጫኑ ሁለት መቶ የሚሆኑ አገር አቋራጭ ተሽከርካሪዎች ከአስር ቀን በላይ በድሬዳዋ ጉምሩክ መጋዘን እንዲቆሙ መደረጋቸውን ገለጹ። አስመጪዎቹ አስቀድሞ ባልነበረ መመሪያ ንግድ ሚኒስቴር ለጉዳት ዳርጎናል ብለዋል። አሽከርካሪዎቹ ለእንግልት ተዳርገናል፣ የጫነው ዘይትና ስኳርም እየተበላሸ ነው ብለዋል። በፌዴራል ጉምሩክ የድሬዳዋ ቅርንጫፍ የንግድ ሚኒስቴር ያወጣውን መመሪያ እያስፈጸምኩ ነው ይላል። አዲስ ቸኮል ዝርዝር አለሁ። በገበያ ላይ ያለውን የስኳርና ዘይት አቅርቦት እጥረትና የዋጋ ንረት ለማረጋጋት በማሰብ የፌዴራል ንግድ ሚኒስቴር ከሐምሌ ሶስት ጀምሮ አስመጪዎች ከቀረጽ ነፃ ስኳርና የምግብ ዘይት እንዲያስገቡ ፈቅዶ ነበር። በዚህ መሰረት አስመጪዎች ከጅቡቲና ሶማሊላንድ ምርቶቹን ገዝተው ወደ ሀገር ውስጥ አስገብተው ማከፋፈል ጀምሮ ነበር። ከ15 ቀን በፊት ጀምሮ ግን በየጊዜው የሚመጡ የአገር አቋራጭ አሽከርካሪዎች ከነ ዘይትና ስኳር ጭነታቸው በድሬዳዋ ጉምሩክ ግቢ እንዲቆሙ እየተገደዱ መሆኑ አስመጪዎች ይገልጻሉ። በኮቪድ 19 ምክንያት በተፈቀደው ተጠቃሚ እንድንሆን ብለን ማለት ነው። ሰውንም ለመጠቀም በመንግስት ባስቀመጠው መሰረት ከንግድ ቢሮዎችም ማለት ነው ባዜ ፍቃድ ሆኖን፣ ግን ያለው የመንግስት ተቋማት ለመናበብ ምክንያት እኛ ለከፍተኛ ወጪና እንግል እንግልት ተዳርገናል። መኪኖቻችን በሚገርም ሁኔታ አስራ አምስት ቀን በላይ ጅቡቲ፣ ሌላው ጉምሩክም የገቡት ኦልሞስት አስራ አምስት ቀን አልፏቸዋል። ተጨማሪ በሶማሊላንድ በኩልም በጅቡቲ በኩልም እያስገባን ያለነውን እቃ ማለት ነው ለህብረተሰቡም አልደረሰም እኛም አልተጠቀምንም። የሌለ ጫና በጣም ከፍተኛ ጫና እየደረሰብን ስለሆነ መንግስት ይሄን ነገር ማለት ተቋማት ተናቦ አስፈላጊውን ትብብር እንዲያደርጉልን። ምግብ ዘይት ፓልም ኦይል አንዴ ና ፓልም ኦይል ስኳል አንዴ ለ ይላሉ። እሱም ደግሞ ቅድሚያ የተነገረ ነገር የለም። ተሽከርካሪዎች ለአስራ አምስት ቀናት መቆማቸው በእነሱና በጫኑት ምርት ላይ ችግር እየፈጠረ መሆኑን የሚናገሩት ደግሞ አሽከርካሪዎች ናቸው። ልዩ መርበላለሁኝ ጅቡቲ ሹፌር ነኝ። ድሬዳዋ ጉምሩክ ውስጥ ያለው አሰራርም ሆነ ሹፌሮች አሁን እየተሰቃዩ ያሉት ስቃይ ከባድ ነው። በጣም እዚህ እየተቸገርን ነው ያለ ነው። ማን ነው ስለኛ ተጠያቂ? አስር ቀን ደሜሬጅ እኛ የነሱ ደሜሬጅ ሁለት ሺ ብር እና ሶስት ሺ ብር ሊከፍል ይችላሉ። ባለንብረቶች ከቀረጥ ነጻ ስለሆነ የገባው ጉዳያቸው አይደለም። አትራፊ ናቸው በጣም ግን አሁን ይሄ ትርጉም አለው ወይ? እኛ ተመላልሰን ብዙ መስራት የምንችለው ሰዎች ነን። ህዝባችንን ማገልገል ይገባናል። ብዙ የሚጠበቅብን ነገር አለ። በሀገሪቱ ሀብትና በጣም ትልቅ ተጽዕኖ የሚፈጥር ነገር ነው። አሁን እናንተ ሂዳችሁ ጉምሩክ ውስጥ የቆሙትን መኪኖች ብታያቸው በፀሐይ ብዛት ዘይት እየቀለጠን ያለው ሲመጣ እየተንገጫገጨ የሚወርድ ሁላ ዘይት ጠቅላላ መሬት ሁላ ዘይት ብቻ ነው። ስኳር አጠይቀኝ እዛው የምታዩት ነገር ይሆናል እናንተ ብትሄዱ። በፌዴራል ጉምሩክ የድሬዳዋ ቅርንጫፍ ጉምሩክ ኦፕሬሽን ምክትል ስራ አስኪያጅ የሆኑት አቶ ቶለሳ ጅሬኛ ችግሩ ከጉምሩክ ጋር የተያያዘ አይደለም ይላሉ። አስመጪዎች ከቀረጽ ነፃ እንዳስገቡ ከተወሰነ በኋላ ምርታቸውን ለንግድ ስራዎች ኮርፖሬሽን በቅናሽ ዋጋ ያስረክቡ የሚል ድንገተኛ መመሪያ ከንግድ ሚኒስቴር በመምጣቱ ነው ችግሩ የተፈጠረው ብለዋል። ንግድና ሚኒስቴር ደብዳቤ ጽፋል። እነዚህ ፓልም ኦይልና ይሚረጋ ዘይትና ሱካር ለንግድ ስራዎች ኮርፖሬሽን እና ኢንዱስትሪ ግባት ኤጀንሲ የሚባል አለ። ለእነዚህ ያስረክቡ። እነዚህ ያስመጫዎች እቃዎችን ሲያመጡ ሁለቱም አይነት ምግብ ነኮች ለንግድ ስራዎች ኮርፖሬሽን እና ለኢንዱስትሪ ግባት ኤጀንሲ ስለዚህ ከዛ በኋላ መመሪያ ልኳል። በብዛቸው መመሪያ መሰረት ከጉምሩክ ይቃ ከማውጣታቸው በፊት ሄዶ ከነዚህ ሁለት ድርጅቶች ለእነሱ እንደሚሸጡ ውል ያምጡ። ውል ሲያመጡ ውስጥ አስመጪዎቹ ማለት ነው። ለእነሱ መሸጥ አንችልም፣ በጣም በርካሽ ዋጋ ስለሚገዙ ለእነሱ መሸጥ አንችልም ብለው ነው ቆሞ ያለው። ድሬዳዋ ንግድና ኢንዱስትሪ ቢሮ የሚገኙ ስማቸው መግለጽ ያልፈለጉ አመራር ከሐምሌ ሶስት ጀምሮ አስመጪዎች ከቀረጽ ነጻ አምስት አይነት የምግብ ሸቀጦች እንዲያስመጡ የሚፈቅድ መመሪያ መውጣቱን ያወሳሉ። ይህ ሲሆን ግን መጀመሪያ ከቀረጽ ነጻ ማስገ ማስገባት የሚፈቀድላቸው በየክልሉ የተመረጡ አስመጪ ማህበራትና ድርጅቶች በዚህ አሰራር ከውድድር ውጭ እንዳይሆኑ ስጋት ሳይፈጠር እንዳልቀረ ይናገራሉ። በዚህም የተነሳ ንግድና ኢንዱስትሪ በግብታዊነት አዲስ መመሪያ ማውጣቱን ነው የሚገልጹት። በፌዴራል ጉምሩክ የድሬዳዋ ቅርንጫፍ ኦፕሬሽን ክፍል ምክትል ስራ አስኪያጅ የሆኑት አቶ ቶሎሳም አስመጪዎቹ መጀመሪያ እንደተነገራቸው በፈለጉት የሀገሪቱ ክፍል ያስመጡትን የስኳርና ዘይት ምርት መሸጣቸው ቀርቶ ለንግድ ስራዎች ኮርፖሬሽንና የኢንዱስትሪ ግብዓት ኤጀንሲ በቅናሽ ዋጋ እንዲያስረክቡ የሚያስገድድ መመሪያ አውጥቷል ይላሉ። አስመጪዎችም ይህንን ውል ከፈረሙ ብቻ ተሽከርካሪዎቻቸውን ማንቀሳቀስ እንደሚችሉ ተናግረዋል። ሆኖም አስመጪዎች በመንግስት እንዲሸጡ የቀረበላቸው ተመን አክሳሪ ነው ይላሉ። በዚህም የተነሳ የስኳርና የዘይት ምርቶቹ ለህብረተሰብ ሳይደርሱ ከሁለት ሳምንት በላይ ለከፍተኛ ሙቀት በመጋለጻቸው እየቀለጡና እየፈሰሱ ናቸው ብለዋል። በጉዳዩ ላይ የንግድ ሚኒስትር ምላሽ እንዲሰጥን ያደረግነው ተደጋጋሚ ሙከራ አልተሳካም። ሚኒስትር ዴታው አቶ ስለሻ አስፋው ስብሰባ ላይ እንደሆኑና ቆይተው እንደሚደውሉ ቢነግሩንም ይህ ዜና እስከተጠናቀረበት ጊዜ ድረስ ግን ልናገኛቸው አልቻልም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት ከቤንሻንጉል ጉምዝ ክልል ድጋሚ የተፈናቀሉ ከ ሰላሳ ሰባት ሺ በላይ ሰዎች አስቸኳይ ድጋፍ እንደሚያስፈልጋቸው ባለፈው ሳምንት ባወጣው መግለጫ ማስታወቁን ተከትሎ የክልሉ አደጋ ስጋት ስራ አመራር ኮሚሽን ድጋሚ የተፈናቀለ የለም ሲል አስተባበለ። ከሳምንታት በፊት ከመተከል ጉባ ወረዳ ከተፈናቀሉ መካከልም 221 ሰዎች ወደ ቀያቸው መመለሳቸውን ኮሚሽኑ ገልጿል። የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤቱ ድጋሚ ተፈናቅሎ ያላቸውን አስመልክቶ የምዕራብ ዞን አደጋ ስጋት ስራ አመራር ጽህፈት ቤት ከቤንሻንጉል ጉሙዝ ክልል ድጋሚ ተፈናቅሎ በመጠለያ ውስጥ ያለ የለም ካለ በኋላ፣ ባለፈው ዓመት ተፈናቅለው ወደ ክልሉ ያልተመለሱ በርካታ ሰዎች ግን የሰብአዊ ድጋፍ እየተደረገላቸው ነው ነው ብሏል። በድጋፍ እጦትና ጸጥታ ስጋት ድጋሚ ተፈናቀልን ያሉ ግለሰቦች የሰብአዊ ድጋፍ እንደሚያስፈልጋቸው አስታውቀዋል። ናኮር መልካ ተጨማሪውን ይዟል። በተባበሩት መንግስታት ድርጅት የኢትዮጵያ ሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት ከቤኒሻንጉል ጉሙዝ ክልል ድጋሚ የተፈናቀሉ ከ37,000 በላይ ሰዎች አስቸኳይ ድጋፍ እንደሚያስፈልጋቸው ባለፈው ሳምንት ባወጣው መግለጫ አስታውቋል። ጽህፈት ቤቱ ነሐሴ 7 2012 ዓ.ም ም ባወጣውና ለተለያዩ የብዙሃን መገናኛዎች በላከው መግለጫ ከዚህ ቀደም ከክልሉ ካማሺና አሶሳ ዞኖች ተፈናቅለው ከነበሩና ወደ ክልሉ ከተመለሱ 64594 ሰዎች መካከል ከ37ሺ በላይ ሰዎች በድጋሚ ተፈናቅለው በኦሮሚያ ክልል ምራብ ወለጋ ሰባት ወረዳዎች ውስጥ እንደሚገኙ ገልጿል። ጽህፈት ቤቱ ድጋሚ የተፈናቀሉበትን ምክንያት ሲያትትም የመሰረታዊ አገልግሎቶች እጥረት፣ የጸጥታ ስጋት፣ የመልካም አስተዳደር እጦትና ሌሎችንም አስፍሯል በመግለጫው በዚህ ዙሪያ ተጨማሪ መረጃ ለማግኘት ወደ ሰብአዊ ድጋፍ ማስተባበሪያ ጽህፈት ቤቱ የኮሚኒኬሽንስ ቡድን መሪ ወይዘሮ ማልዳና ደውጋብ እንደውልም በሚቀጥለው ሳምንት ስለ ጉዳዩ ተጨማሪ ማብራሪያ እንደሚያወጡ ገልጸው መግለጫውን እንድንጠብቅ ጠቁመዋል። በምዕራብ ወለጋ ዞን ነጆ ወረዳ ውስጥ እንደሚኖሩና ከካማሺ አገሎ ወረዳ ተፈናቀልኩ ለደህንነቴ ስለመሰጋ ስሜን አልጠቅስም ያሉ ግለሰብ ለሁለተኛ ጊዜ የተፈናቀሉበትን ምክንያት እንዲያስረዳሉ ከካማሺ ዞን አገሎ ወረዳ መስከረም አስራ ስድስት ሁለት ሺ አስራ አንድ ዓመተ ምህረት ተፈናቅለን ኑሯችንም ምስቅልቅሉ ወጣ። ከዛ በሁለት ሺ አስራ አንድ ዓመተ ምህረት ወረሃ ግንቦት ውስጥ አካባቢ ተረጋግቷል ስንባል ወደ አገሎ ተመልሰን ነበር። ነገር ግን ቤታችን ቀያችን አልነበረም፣ ለመኖርም አመቺ አልነበረም። ለማረስም ሆነ ለመነገድ፣ ከብትም ለማርባት ስላልቻልን ድጋሚ ተፈናቅልን። በአሁኑ ጊዜም መንግስት አልፎ አልፎ በሚያደርግልን ድጋፍ በነጆ ከተማ ውስጥ እየኖርን ነው ብለዋል። የሰባት ልጆች እናት መሆናቸውን የገለጹት ስማቸውን መጥቀስ ያልፈቀዱ ወይዘሮም በነጆ ወረዳ ውስጥ ከነልጆቻቸው ተጠልለው እንደሚገኙ ገልጸዋል። በአሁኑ ጊዜ ያሉበትን ሁኔታ እንዲያስረድተዋል። ወደ ተፈናቀልንበት ቦታ ስንመለስ ቤታችን፣ የቤት ውስጥ መገልገያችን አንድም የለም። መንግስትም በወቅቱ በግዴታ ስለመለሰን እዛም ስንደርስ ለመኖር ስላልተመቸን ተመልሰን በአሁኑ ጊዜ በሰዎች እርዳታ በነጁ ከተማ ውስጥ እየኖርን ነው ብለዋል። አስቸኳይ እርዳታ እንዲደረግላቸውም ጥሪ አቅርበዋል። እነኚሁ ተፈናቃዮች የልጅናት ሕፃን የልጅና የአካል ጉዳተኛና ብዙ የተጎዱ ሰዎች አሉ። የሚበሉት የሚጠጡት፣ መጠለያም የሌላቸው ብዙ ናቸው። መንግስት ቦታ ሰጥቶን የስራ ሁኔታም አመቻችቶልን ወደ ቀደመው የልማት ስራችን መመለስ እንፈልጋለን። ወገናችን ነው ብሎ ከጉናችን የሚቆም አካል ያስፈልገናል ብለዋል። ባለፈው 2011 ዓ.ም በተከሰተው ግጭት ከቤኒሻንጉል ጉሙዝ ተፈናቅለው ወደ ክልሉ ሳይመለሱ የቀሩና በምዕራብ ወለጋ የተለያዩ ወረዳዎች ውስጥ ለተለያዩ ችግሮች የተጋለጡ ተፈናቃዮች እንዳሉም ከተፈናቃዮች መካከል ገልጸዋል። የምዕራብ ወለጋ ዞን የአደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊ አቶ ኢሊያስ ከድር ከቤኒሻንጉል ጉሙዝ በድጋሚ ተፈናቅለው ወደ ዞኑ የመጡ የሉም ብለዋል። ቁጥራቸውን ባይገልጹም ከዚህ ቀደም ወደ ቤኒሻንጉል ጉሙዝ ያልተመለሱ ተጨማሪ የሰብአዊ ድጋፍ የሚያስፈልጋቸው እንዳሉ ግን አልሸሸጉም። ያገኙ መመሪያ ላዘገግ ከቤኒሻንጉል ጉሙዝ ክልል በ2011 ዓ ም ተፈናቅለው የነበሩ በተሰራው የሰላምና እርቅ ተግባር ተመልሰው ነበር። እንደ ሁለተኛ መፈናቀል ተደርጎ የወጣው መግለጫ ፍጹም ስህተት ነው። ድጋሚ የተፈናቀለ ሰው የለም። ነገር ግን ያለው መፈናቀል በሁለቱ ክልሎች ወሰን አቅራቢያ ይኖሩ የነበሩት ሕይወታቸውን እንደ ቀድሞ መምራት ስላልቻሉ መንግስትና የተለያዩ የእርዳታ ድርጅቶች ድጋፍ እያደረጉላቸው ነው። ቤት ንብረታቸው በመውደሙና በጸጥታ ስጋት ወደ ቤኒሻንጉል ጉሙዝ ያልተመለሱም ነበሩ። እነሱም በሰባት ወረዳዎች ውስጥ ይገኛሉ። ይህ ግን በድጋሚ መፈናቀል የተከሰተ አይደለም ብለዋል። የቤኒሻንጉል ጉሙዝ ክልል የአደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ታርቀኝ ታሲሳ ከክልላችን ድጋሚ የተፈናቀለ ሰው የለም ሲሉ አስተባብለዋል። እንደገና ተፈናቀሉ የሚባለውን ለማጣራት ሞከርን። በነሱ ገለጻ ሰዎቹ መጀመሪያ ተፈናቅሎ ነበር ወደ ቦታቸው ተመለሱ፣ ከዛ ተመልሰው ወጡ። እንግዲህ ምን የሚገልጹት ሁለት ሺ አስራ አንድ አካባቢ የነበረውን ነው ስለዚህ ይሄ ነገር በእኛ ሪፖርት የለም። ኦሮሚያ ኮንፊርም እንዳደረጋቸው እና ከኦሮሚያ ጋር እንደገመገሙት ዲብሪፍ እንዳደረጉት እና እንደተስማሙት ነው እነሱ የሚገልጹት። በእኛ በኩል ግን የተፈናቀሉት ሙሉ በሙሉ ወደ ቀያቸው የተመለሱ መሆኑን በቦታቸው ላይ ሆኖ አስፈላጊ የሆነ ፉድ ነን ፉድ እና ዱሬብል ሶሉሽን በየፕሮግራሙ እየተደረገላቸው መሆኑን እና ሰዎች ወደ ነበሩበት ሰላም መግባባት እና አብሮ መኖር የተመለሱበትና ጥሩ ከመጀመሪያው የበለጠ መግባባት ውስጥ እንዳሉ እኛ ኢንፎርሜሽን ያለን እና በካማሽ ዞን፣ በአሶሳ ዞን ምንም አይነት በአሁኑ ጊዜ ችግር የሌለ መሆኑ እኛ የምናውቀው በቤኒሻንጉል ጉሙዝ ውስጥ መተከል ዞን ጉባ ወረዳ ከሳምንታት በፊት ተከስቶ በነበረው ግጭት ተፈናቅለው ከነበሩ መካከልም ሁለት መቶ ሀያ አንዱ ተመልሰዋል ሲሉ ገልጸዋል። አቶ ታረቀኝ ሶስት ቀበሌ ላይ የነበሩ ሁሉም ማህበረሰብ ተደናግጠው የወጣበትና ወደ አንድ መቶ ሰላሳ ስድስት የሚሆኑ ከአንድ ቀበሌ ወደ ሁለት መቶ ሀያ አንድ ሰው የሚሆኑ ከሌላ ቀበሌ አስራ ሶስት ሰዎች የሚሆኑ ከሌላ ቀበሌ ሶስት ቀበሌ ያ የተፈናቀሉ ናቸው። እነዚህ ተደናግጠው የወጡ ናቸው። ሁለት መቶ ሀያ አንዶቹ ወደ አሁኑ የተመለሱበት ሁኔታ ነው ያለው። መቶ ሰላሳ ስድስቶቹ አሁንም በሂደት ላይ ያሉ ናቸው። በእኛ በኩል የእለት ድጋፍ አድርገንላቸዋል። እነዚህ በአጠቃላይ ሶስት መቶ ስልሳ ሰባት ሰዎች ናቸው። በአሁኑ ጊዜ በጉባ አንፃራዊ ሰላም ያለ መሆኑንም ጨምረው ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮር መልካን ለዘገባው እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁንን አብራችሁን ሁኑ። በተከታዩ ዝግጅት ወደ ትግራይ ክልል እንወሰዳችሁ መቀለ የሚገኘው ዘጋቢያችን አለም ፍሳሀዬ በትግራይ ክልል ያለውን የኮቪድ-19 ሁኔታ በተመለከተ ተከታዩን ዘገባ አጠናቅሯል። በትግራይ ክልል የኮሮና ቫይረስ ስርጭት በየጊዜው እየጨመረ መሆን ተገልጠዋል በትግራይ ክልል ጤና ቢሮ የሕብረተሰብ ጤና ባለሙያ አቶ ሳሙኤል አረጋይ የኮሮና ቫይረስ ሁኔታን አስመልክቶ ሲገልጹ በ28601 ወገኖች ምርመራ ሲደረግ 1361 ወገኖች በኮሮና ቫይረስ ተደግፎ መቆየታቸውን አብራርተዋል። አቶ ሳሙኤል 710 ወገኖች ድኖ ከህክምና ማዕከል መውጣታቸውንና አንድ የህክምና ባለሙያ ዶክተር የሚገኝባቸው አስር ሰዎች ህይወታቸውን ማለፉን አወስተዋል። ያው እንደምናየው ያለን በሀገር አቀፍ ይሁን በክልላቸው ከጊዜ ወደ ጊዜ የበሽታው ስርጭን በመጠን ይሁን በስፋት እየሰፋ ያለበት ሁኔታ ነው ያለው። እስካሁን ድረስ በክልላችን ወደ 28641 ምርመራዎች አድርገናል። እስከ ትናንትና የነበረ መረጃ ነው ይሄ። 1361 ሰዎች ፖዚቲቭ የተገኙበት ሲሆኑ ከእነዚህ ሰዎች ደግሞ ወደ 710 የሚሆኑ ከህክምናቸው ጨርሶ ወደ ቤታቸው የተሸኙ ናቸው። አስር ደግሞ የሞት እያጋጠመን ያለ ዘጠኝ ናቸው በከባድ ክትትል እየተደረገላቸው ያሉ የተቀሩ ግን ቀለል ያለ ኦር የማይልድ የምንለው ወይ ደግሞ ምልክት የሌላቸው የበሽታው ተጠቂ ናቸው ያለው። እስካሁን ግን ወደ 710 ከ1361 ህክምናቸው ጨርሶ ወጥተዋል። አቶ ሳሜል አረጋይ በትግራይ የኮሮና ቫይረስ ስርጭት እየጨመረ መምጣቱ መመሪያዎችና አዋጆችን በአግባቡ አለመተግበር መሆኑን ይገልጻሉ። ህብረተሰቡ ማድረግ ያለበት በአግባቡ አለማድረግ አንድ ትልቅ ነገር ነው። ምክንያቱ አዋጅም ወጥተዋል። እያንዳንዱ የህብረተሰብ ክፍል ማስክ መጠቀም አለበት ተብሎ አዋጅ ወጥቷል። እሱ በአግባቡ አለመጠቀም አንድ ዋና መንስኤ ሊሆን ይችላል። ሁለተኛ ደግሞ ለበሽታው ለመከላከል ማድረግ ያለብን ነገሮች አሉ። በቀጣይነት ህን መታጠብ አለብን ወይ ሳይንታይዘር መጠቀም አለብን፣ ህዝብ በተሰበሰበበት ቦታ አለመገኘት ነው። እነዚህ አጋላጭ የሆኑ ነገሮች በቀጣይ እየተደረጉ ስላሉ ነው የበሽታውን ስርጭት እየጨመረ ያለው። አቶ ሳሜድ አረጋ የቫይረሱን ስርጭት ለመግታት ህዝብ የወጣውን መመሪያና አዋጅ በአግባቡ መተግበር አለበት ይላሉ። መንግስት አዋጅን አውጥቷል። በተለይ ክልላችን መንግስት እያንዳንድ ከተማ ላይ እነዚህ ትላልቅ ከተሞች ላይ እያንዳንድ ህብረተሰብ ከቤት ሲወጣ የአፍ ጭንብልና መሸፈኛ ማድረግ አለበት ብለዋል። ማስክ ማለት ነው። ይህም ፕሮፐርሊ ወይ በአግባቡ ከተጠቀም የበሽታው ስርጭት መቀነስ ይችላል። እያንዳንድ ቢሮዎች ህዝብ የሚሰበሰብባቸው አካባቢዎችም ህዝብ ወደዚ አካባቢ ሲሄድም በአግባቡ ማስክ መጠቀም አለበት። እጅ በአግባቡ በቅጥ አይነት መጠቀም መታጠብ አለበት። ውሃ አክሰስ ከሌለም ሳኒታይዘር ተጠቅሞ በሽታውን መከላከል መቻል አለበት። የኮሮና ቫይረስ ስርጭት በየጊዜው እየጨመረ በመምጣቱ የሕክምና ማዕከሎች በማጫው መቀለ፣ አድግራት፣ አክሱም፣ ሽረና ሁመራ ተዘጋጅተዋል ብለዋል አቶ ሳሚኤል በትግራይ ክልል ውስጥ የማከሚያ ማዕከሎች ተዘጋጅተዋል። ደዋው ዞን ወደ አለማጫው አካባቢ ተዘጋጅተዋል። መቀሌም ኦልሬዲ ሬዲ ሆናለን። አድግራት፣ አክሱም ና ሽሬ ተጨማሪም በሆመራ ማለ የማከሚያ ማዕከሎች ማለት ነው። በሰው እየጨመረ ነው ያለው በዛ ልክ ደግሞ ማስፋፋት ያለብን አድቫንስድ የሚባሉ ሜዲካል ኢኩፕመንት እየገቡ ናቸው። ሜካኒካል ቬንትሌተር የምለው በቅርብ እየገቡ የሚሰራጭበት ሁኔታ ነው ያለው። ሌላም የፌዴራል ያወጣው መመሪያዎች አሉ። ምክንያቱ ቀለል ያለ በሽታ ያለባቸው ሰዎች ቤታቸው የሚሆንበት እሱም በስትራቴጂ ተይዞ የሚተገበርበት ይሆናል ማለት ነው። የሚቀጥለው አቶ ሳሙኤል አረጋ ያክለው በትግራይ ክልል ለኢንቨስተሮች በተለይ የምርቱ የምናስተናግድበት ስርዓት ጀምረናል ይላሉ። በክልላችን ከሌሎች ክልሎች ሌት የሚያደርገው ትግራይ ክልል ውስጥ ከሌላ ኢትዮጵያ ክልል ክልሎች የሀገራችን ክልሎች የሚመጡ ሰዎች ኳራንቲን ይሆናሉ። ሰ እነዚህ ሰዎች ኢኮኖሚ ላለመጉዳት ተብሎ በስፔሻል በኢንቨስትመንት የሚመጡ ሰዎች አትሊስት አንድ ቀን ቆይቶ ምርመራ ተደርጎላቸው እንዲገቡ ተፈቅዶላቸዋል። ግን የሚቆይበት በትግራይ በሚቆይበት ታይም እንዳለ ማስክ አድርጎ አስፈላጊ የሆነ ጥንቃቄ አድርጎ እንዲሄዱ ነው የመከረው ና በዛም ነው እየተካሄድ ያለው ያ በ24 ሰዓት ውስጥ ውጤቱ ከ24 እስከ 48 ሰዓት ውስጥ ባለ ውጤት ይወጣል። እዛ ነው ኔጌቲቭ ከሆኑ ወደ ህብረተሰቡ ይገለገላሉ ወደ ስራቸው እስከ 24 እስከ 48 ሰዓት ውጤት እስከሚመጣ መቆየት አለባቸው። ይህ አደገኛ የቫይረስ ስርጭት ለመግታት ህዝብ በባለሙያ የሚሰጠው ትምህርትና በመንግስት የወጡ አዋጆችን መተግበር አለበት ሲሉ ጥሪያቸውን አስተላልፈዋል። አቶ ሳሚኤል ለሰጡኝ ማብራሪያ አመሰግናለሁ። አለም ፍትሀ ለአሜሪካ ሬዲዮ ከመቀለ አለምፍስሐዬን እናመሰግናለን። አዲሱ የኢትዮጵያ አስረኛው ክልል ሆኖ የተመሰረተው የሲዳማ ክልል ራሱን የሚመስል ፖሊሲና ስልት በመቅረጽ ቋንቋና ባህሉን ይበልጥ ለማበልጸግ እንደሚሰራ አስታወቀ። ዘጋቢያችን ዮናታን ዘብዲዮስ የፍቼ ጫምባላላን በዓል ሁኔታ አካቶ ተከታዩን ዘገባ አጠናቅሯል። የስዳማ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ አገኘው ጃጎ እንዳሉት ክልሉ ከተመሰረተ በኋላ የስዳማ ቋንቋና ባህል ሲምፖዚየም ሲካሄድ የመጀመሪያው በመሆኑ በልዩ ሁኔታና ስሜት ተከብሯል። እንግዲህ ስዳማ ቀደም ብሎ የሚመጣው የማንነት ጉዳይ ነው። የተጠቃሚነቱም ጉዳይ የሚመጣው ከማንነት በኋላ ነው። ከቋንቋ ከባህል፣ ከተለያዩ እሴቶችና የዛ ብሔር ታሪክ ከመታወቅ ጋር ነው የሚያያዝው። ማንነቱ ወይም ባህሉ የሚገለጸው ደግሞ በቋንቋ ነው። ቋንቋ ካላደገ ባህል ማደግ አይችልም። ባህል ካላደገም ደግሞ ቋንቋ ማደግ አይችልም። ስለዚህ ሁለቱም የአንድ ሳንቲም ሁለት ገጽታ ሆኖ ባህልና ቋንቋ የሚመጋገብ ዘርፎች እንደሆኑ የዘርፉ ምሁራን ይስማሙበታል። ከዚህ አንጻር ስናይ የስዳማ የክልል ጥያቄ ወይም የማንነት ራስን በራስ የማስተዳደር ጥያቄ ላሽ ባገኘበት ማግስት በመሆኑ በጣም በተለየ ስሜትና በተለየ ደስታ ውስጥ ሆነን ነው ይህን ሲምፖሲየም ሲናገር፣ ሲዳማ በክልል መደራጀቱ ለቋንቋና ለባህል እድገት ያለው ጠቀሜታ ከፍተኛ ነው ብለዋል። የሲዳሞ አፎ ለምሳሌ በስዳማ ብሔራዊ ክልላዊ መንግስት ውስጥ በህገ መንግስት ውስጥ የስራ ቋንቋ ነው ተብሎ ተወስኗል። ስለዚህ ከዚህ ቀደም ከነበረው ትንሽ ለየት ያደርገዋል። ህገ መንግስቱ ስለሚያስገድደው ቋንቋውን ተወዳዳሪ የስነ ጽሁፍና የትምህርት ለማድረግም ዝግጅት መደረጉንም አቶ ጃጎ ገልጠዋል። የሲዳሞ አፎ ለምሳሌ በተናጋሪ ብዛት በአገር ደረጃ የስዳማ ብሔር በአምስተኛ ደረጃ ላይ እንዳለ ይታወቃል። ተናጋሪውን በዛ ልክ ነው። ስለዚህ የሲዳሙ አፎም በፌዴራል ደረጃ ተወዳዳሪ ቋንቋ እንዲሆን መስራትን ይጠይቃል። ማለት ከዚያ አንጻር የስነ ጽሁፍ ቋንቋ ሆኖ የሊትሬቸር የፊልም ቋንቋ ሆኖ እንዲወጣ ነው የሚፈለገው። የሲዳማ ባህል፣ የአኗኗር ዘይቤና የህዝቡን ስነልቦና መሰረት ያደረገ ፖሊሲና ስልፕ በመቅረጽ ቋንቋና ባህሉን ይበልጥ ለማበልጸግ እንደሚሰራም አስታውቀዋል። ክልሉ በባህላዊ እሴት የበለጸገ ነው የሚሉት አቶ ጃጎ የቱሪዝም ኢንዱስትሪውን በማሳደግ የስራ ዕድል መስክና ገቢ ማስገኛ ማድረግም የክልሉ መንግስት የቤት ስራ መሆኑ ተወስዷል ብለዋል። በጣም የታጨቁ ባህላዊ ሴቶች አሉት ሲዳማ ያልተዋወቁ፣ በስፋት መስራት የምንችላቸው ከቱሪዝም ኢንዱስትሪው ጋር አያይዘን መስራት የምንችላቸው አለ። ለምሳሌ የተፈጥሮ ቅርሶች አሉ የተፈጥሮ መስህቦች አሉ። ታሪካዊ መስህቦች እና ቦታዎች አሉ። ጥብቅ ደኖች አሉ እና እነዚያን፣ ዋሻዎች እና መልክዓ ምድሮች አሉ። እነዛን የማስተዋው ለገበያ ማባሉ የቱሪዝም ፍሰቱ እንዲጨምር የማድረጉና አኳያ የተጀማመሩ ስራዎች አሉ። ያንን ደግሞ ወደ ዲጂታል አምጥቶ ጎብኚዎች እንዲጎርፉ የመስራት አሳይመንት የዚህ የቢሮና የብሔራዊ ክልል መንግስት አሳይመንት ሆኖ ነው ያለው። አሁንም ሀዋሳን ከወሰዱ የአገልግሎት ሰጪ ማዕከልና የቱሪዝም ሴንተር ናት። ይህን አጠናክሮ መሄድን ይጠይቃል። ሰላሟን አስጠብቆ አስተዋውቆ በተገቢ በተገቢው ለህዝቦች ፍቅርና አንድነትን ሰላምን አሳይቶ ክርስቶች ወደዚህ እንዲጎርፉና ለወጣቱም የስራ እድል እንዲፈጥሩ የኢኮኖሚ መሰረት እንዲሆን በስፋት መሰራት አለበት። የሲዳማ ባህል ሽማግልና የአቤላ ጎሳ መሪ አቶ ሻምበል በላይ እንደ አፍነ ያሉ ሀላሌ ወይም እውነትን መሰረት ያደረጉ የፍትህ ስርዓት ማስተዋወቅ እንደሚያስፈልግ ተናግሯል። በኃይሉ ተጠልፎ በፖለቲካ ተጽዕኖ ስር ወድቋል ያሉት ሻምበል በላይ በተለይ ባለፉት 27 ዓመታት የፖለቲካ ዓላማን ለማሳካት ሲባል ሲደረጉ የነበሩ አይነት እንቅስቃሴዎች እንዲቆሙ አሳስበዋል። ሽማግሌውም የራሱን ስርዓት ለቆ የት ነው የሚገባ? ፖለቲካ ውስጥ ነው ኖሮ? ፖለቲካ ውስጥ የሚያስገባው ማን ነው ደግሞ? ይህ ሌላ መራርጎን ሌላ ተልእኮ ያላቸው በቃለ ያኛው ጥሎ ያኛው ለማለፍ አመራሩ እጅ ስላለ ሽንግልን ነው የሽማግሌ ሁኔታውን ራሱ ተረድቶ የሚነሱ ነገር ማርገብ አለበት፣ ሰላም መፍጠር አለበት፣ ፖለቲካ ውስጥ መግባት የለበት። አሁን በፊት በ27 ዓመት ውስጥ ብዙ ጭቅጭቅ እና በዚህ በክልሉ ምክንያት ብዙ ነው። እኔ በዚህ እድሜ ያየው ራሱ ለምን ሽማግሌን ወጥቶ የት ነው እየገባ ያለ? ማያገባበት ቦታ ፖለቲካ ውስጥ ነው እየገባ ያለ። ሽማግሌና ፖለቲካ አንድ ላይ አይሄድም። የሽማግሌ ስራ ደግሞ የተጣላውን ማስታረቅ፣ እውነት መናገር። እውነትን ለገንዘብ ብሎ መሸጥ አያስፈልግም። ሀያ ስድስተኛው የሲዳማ ብሔር ቋንቋና ባህል ሲምፖዚየም በአዋሳ ከተማ በሲዳማ ባህል አዳራሽ ሰሞኑን የተከበረ ሲሆን የሲዳማ ዘመን መረጫ ፍቼ ጨምበላላል በዓለም ቅርስነት በዩኔስኮ በማስመዝገቡ እስካሁን የተደረጉ የሩብ ሜት ዓመት የሲዳማ ባህልና ቋንቋ ሲምፖዚየም ስኬታማ መሆኑ ተገልጧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችን ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና አደሩ።